The Voice of America በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ባሳለፍ ነው ቅዳሜ በኢትዮጵያ ዲያስፖራ ምክር ቤት አስተባባሪነት ኢትዮጵያ አለች፣ ነበረች፣ ትቀጥላለች በሚል ርዕስ ዙሪያ ሰላማዊ ሰልፍ አካሂዷል። ከመስከረም ሰላሳ በኋላ አገር ትፈርሳለች የሚሉ ኃይሎች ባላቸውም ላይም ተቃውሟቸውን አሰምቷል። መንግስትም ከማናቸውም ተግባር በላይ የዜጎቹን ሰላምና ደህንነት እንዲጠብቅ ጠይቋል። በሎስ አንጀለስ ከተማ በትንሿ ኢትዮጵያ ተብሎ በሚታወቀው ጎዳና ላይ ኢትዮጵያውያኖች በመሰባሰብ ማይ ዜጎችን ከቀያቸው መፈናቀልን አጥብቀን እንቃወማለን፣ ዘርና ሃይማኖት ተኮር ጥቃቶች በአስቸኳይ ቁሙ፣ ጽንፈኛ ብሔርተኛ የሰላም ጠንቅ ነው የሚሉና መሰል መፈክሮችን በመያዝ ትዕይንተ ህዝብ አካሂዷል። ከኢትዮጵያ ዲያስፖራ ምክር ቤት የተላለፈ ባለ ሰባት የአቋም መግለጫም ተነቧል። የዲፕሎማቲክ ስምምነቶችንና ሕጎችን በመጣስ የኢትዮጵያን ኤምባሲ አጥር ሰብረው በመግባት ሰንደቅ ዓላማችንን ሲያወርዱ በሚዲያ ተከታትሎ ያላዘነ ኢትዮጵያዊ የለም። በእነዚህ አስነዋሪ ድርጊቶቻቸው የተቆጩና በእጅጉ ያዘኑ አገር ወዳድ ግለሰቦች፣ ማህበራትና ድርጅቶ ተሰባስበው በውጭ ዓላማ የጎደፈውን የኢትዮጵያን ስም ለማጽዳት የሚያስችል ሀሳብ ማምንጨት እና ተግባራዊ ዝግጅት ማድረግ ታመነበት። ይህ ሀሳብና እምነት ወደ ተግባር እንዲተረጎም ኃላፊነቱን በመውሰድ የኢትዮጵያ ዲያስፖራ ተግባር ምክር ቤት ዋና አስተባባሪ ሲሆን ሌሎች ማህበራት፣ ድርጅቶችና ግለሰቦች ደጋፊና ተባባሪ ሆነውበታል። በአገር አፍራሾቹ ቀን ቀጠሮ በመስከረም 30 2013 ዓ.ም ኢትዮጵያን በዓለም አደባባዮች ከፍ ለማድረግ በመላው ዓለም ሀገሮች ሰልፎችን ማዘጋጀት አስፈላጊ ሆኖ ተገኘ። በዚሁ ሰላማዊ ሰልፍ ላይም ሲሳተፉ ካገኟቸው አንዳንድ ተሳታፊዎች ጋር ቆይታ አድርጌ ነበረ አስቴር በላለው በሎስ አንጀለስ ነዋሪ ነኝ። በዛሬው እለት ኢትዮጵያኖች ከጽንፈኞችና ከጸረ ኢትዮጵያ ሀይሎች በተሰጠው ማስጠንቀቂያ መስከረም ሰላሳ ኢትዮጵያ ትፈርሳለች፣ መንግስት አይኖርም። ኢትዮጵያ ነበረች፣ አለች፣ ትኖራለች። በልጆቿ በጠንካራ ልጆቿ መስዋዕትነት ኢትዮጵያ ትቀጥላለች። የኢትዮጵያ ሕዝብ እንቅልፉን እያጣ በጽንፈኞች ና በጸረ ኢትዮጵያ ሀይሎች የሚጠቃበት ጊዜ ማብቃት አለበት እና ጠቅላይ ሚኒስትር አብይ የሚያደርገውን ለውጦች በጣም በመደገፍ ኢትዮጵያኖች አብረ ነው እንዳለን በተለይ በተለይ ድሮ የወያኔን ስርዓት እየተቃወምን በጣም እየተቃወምንና ለውጥ ያስፈልጋለ ኢትዮጵያ ብለን ስንጮህ ሌት ተቀን የነበርን ሰዎች ያንን ለውጥ በማየታችን ጥሩ እንቅልፍ እየተኛን ማደር ችለናል። አሁንም ለውጡ እንዲቀጥልና አብቹ በያዘው መንገድ እንዲበረታ አብራችሁ ያላችሁ ጓዶቹም በርቱና ደግፉ። ለውጡን ደግፉና ኢትዮጵያን ከፍተዋ ላይ መልሳችሁ አድርሷት። ግድባችንም ያልቃል በራሳችን ጥረት። ኢትዮጵያ ለዘላለም ትኑር። እኔ የትና የት ይባላለሁኝ። አሁን ከሜሪላንድ ነው ሙቢ ያረኩት። ወደ ሎስ አንጀለስ ዛሬ የመጣሁት ኢትዮጵያዊነቴን በተግባር ለማሳየት ነው። እና ኢትዮጵያዊነትን ሰው ዝቅ በሚያደርግበት ጊዜ ለራሱ ዜሮ ቫሊዩ ሰጠ ማለት ነው። ምንም ነገር ታሪኩንም ማንነቱንም በፍጹም ረስቷል ማለት ነው። እና የትም ዓለም የሚያስከብረን ኢትዮጵያዊነታችንን ነው። ካለዛ ራሳችንን ዝቅ ካረግን፣ ማንም ደግሞ ዝቅ ነው የሚያደርገን። ስለዚህ አሁንም ኢትዮጵያ ለዘላለም ትኖራለች። ዶክተር አብይ የሕግ የበላይነትን በበለጠ እንዲያስከብር እጠይቃለሁ። አመሰግናለሁ። ያስትሽ እባላለው እዚህ የካውንስል ኦፍ ኢትዮጵያንስ ሎስ አንጀለስ ኦርጋናይዝ ኮሚቴ ውስጥ ነኝ። እና የዛሬው በአንድነታችን በኢትዮጵያዊነታችን የምንኮራ ኢትዮጵያ ትናንትም ዛሬም ለዘላለምም አንድ እንደሆነች ለዘላለም እንደምትኖርም ያረጋገጥንበት የምናረጋግበት ጊዜ ስለሆነ እና በጣም ነው ማመሰግነው። እግዚአብሔር ኢትዮጵያን ይባርክልን። በአሜሪካና በካናዳ የተለያዩ ከተሞች መካሄዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።